ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጀመራ ዘበኛ ነው ልጆቹ የገደለው። አንድ የጡሌ ልጅ ወዴሳ የሚባለው አንድ ተማሪ ልጅ ገደሉት። ሌላም አንድ ተማሪ እንዲ ወዴሳ ነው ያሉ ገደሉት። በዛ የተነሳ ዘበኛው እዚያ የፎቁ ዘበኛ ባንክ ቤት የሚጠብቀው እሱ ነው የገደለ በዛ የተነሳ ፎቁን፣ ያቃጠሉት ሶስት ፎቆች ተቃጠሉ። በኦሮሚያ ክልል በሚገኙ 11 የከፍተኛ የትምህርት ተቋማት፣ መለስተኛ የሁለተኛ ደረጃ ትምህርት ቤቶች የተማሪዎቹን ተቃውሞ ሰልፍ ተከትሎ ስለተቀሰቀሰ ሁከት በየስፍራዎቹ የነበሩ የአይን ምስክሮች ከሰጧቸው አስተያየቶች የተወሰደ ነው የሰማችሁት። የዕለቱ አብይ ርዕስ ሰፋ አድርጎ ይዘግብበታል የሰዓቱን የዓለም ዜና ተከትሎ ማለት ነው። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ በተለያዩ የአፍሪቃ ሀገሮች ለሚያደርጉት የሥራ ጉብኝት ዛሬ ማምሻውን አዲስ አበባ ገብተዋል። በጉዟቸው ዓላማና ተዛማጅ ጭብጥ ዙሪያ የተጠናቀረ ዘገባና ሌሎች በርከት ያሉ የዜና ዘገባዎችና ቅንብሮችም ይዘናል። ጤና ስጥልና አድማጮቻችን እንደምን ውላችሁ? አምስታቸዋል። የዛሬ ረቡ ሚያዝያ 22 2006 ዓ.ም አስተናጋጆች አዲሱ አበበና አሉላ ከበደ ከፕሮዲሰራችን ቴላ እምባክና ከስርጭት መሐንዲሱ አልሳንቶስ ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና። የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ በደቡብ ሱዳንና በማዕከላዊ አፍሪካ ሪፐብሊክ ያለው ዓመፅ በሚቆምበት ሁኔታ ላይ ያተኮረ የአፍሪካ ጉብኝታቸውን ጀመሩ። የውጭ ጉዳይ ሚኒስትር ኬሪ ጉብኝት መነሻ በሆነችው አገር ኢትዮጵያ አሁን ማምሻው ላይ የገቡ ሲሆን አብሯቸው የሚጓዘው የቪኦኤ ጋዜጠኛ እስካት ስተርንስ እንደዘገበው ሚስተር ኬሪ ነገ ሐሙስ የጉዟቸው ዋነኛ አጀንዳ በሆነው በደቡብ ሱዳን ውዝግብ ላይ አዲስ አበባ ውስጥ ከኢትዮጵያ ከኬንያና ከኡጋንዳ ውጭ ጉዳይ ሚኒስትሮች ጋር ይመክራሉ። ሚስተር ኬሪ ለደቡብ ሱዳን መንግሥትና ለሽምቅ ተዋጊዎቹም ከበድ ያለ መልእክት እንዳላቸው አንድ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ከፍተኛ ባለሥልጣን ገልጠዋል። ኬሪ በአዲስ አበባ ቆይታቸው የማዕከላዊ አፍሪካ ሪፐብሊክን ቀውስ አስመልክተውም ከአፍሪካ ኅብረት ባለሥልጣናት ጋር ይገናኛሉ። ከአልቃይዳ ጋር ትስስር ባለው አልሻባብ ላይ ስለሚካሄደው ጦርነትም ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር እንደሚገናኙ ተገልጧል። የዩናይትድ ስቴትሱ ከፍተኛ ዲፕሎማት አዲስ አበባ የገቡት የኢትዮጵያውያን ጋዜጠኞች እና አምደኞች በታሰሩ በቀናት ልዩነት ውስጥ መሆኑ ነው። ይህን የጋዜጠኞች መታሰር ለኢትዮጵያ ባለሥልጣናት ያነሱ እንደሆነ በትዊተር ተጠይቀው ጉዳዩ ከፍተኛ መሆኑንና ዩናይትድ ስቴትስ ደግሞ ለዲሞክራሲያዊ ስርዓት ግንባታና ለፕሬስ ነፃነት ያላት አቋም የጸና መሆኑን በትዊተር ገልጠዋል። በመጽሔት ክፍል ዘገባ ይታከላል። በዚህ ላይ የደቡብ ሱዳኑ ፕሬዚዳንት ሳልቫኪርና የሽምቅ ተዋጊዎቹ መሪ ሪክ ማቻየር በዚያች በርስ በርስ በጦርነት በታመሰች ሀገራቸው ያለው ረሀብና ሰቆቃ ያሳስባቸው እንደማይመስሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች አስከባሪ መስሪያ ቤት ዋና ኃላፊ ናቪ ፔሊ አስታወቁ። ኃላፊዋ ከሁለቱ መሪዎች ጋር ከተገናኙ በኋላ ሁኔታው በተለይም አመፁ ከተጀመረበት ካለፈው ታህሳስ ወር ወዲህ በእጅጉ አሳሳቢ መሆኑን ጅባ ውስጥ ለጋዜጠኞች በሰጡት መግለጫ አመልክተዋል። የተባበሩት መንግስታት ድርጅት የስደተኞች መስሪያ ቤት በጦርነት ለተጎዱ ወገኖች እርዳታ እያሰባሰበ ሲሆን ወደ አምስት ሚሊዮን የሚሆን የደቡብ ሱዳን ሕዝብ አስቸኳይ የሰብአዊ እርዳታ ይፈልጋል ሲሉም ኃላፊው አስታውቀዋል። ይህ እንዲህ እንዳለ ለሶስት ሳምንታት ተቋርጦ የነበረውና በደቡብ ሱዳን ተፋላሚ ወገኖች መካከል ሲካሄድ የቆየው የሰላም ድርድር ዛሬ በይፋ ተጀምረዋል። ከእስር የተፈቱት የቀድሞ ባለስልጣናት ግን የድርድሩ ተሳታፊዎች አይደሉም። የተቃዋሚ ተደራዳሪዎቹ ቃል አቀባይ ደግሞ ለጉብኝት አዲስ አበባ የገቡት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ለሰላም ሂደቱ ድጋፍ እንደሚያደርጉ ተስፋቸውን ገልጠዋል። እስክንድር ፍሬው ከአዲስ አበባ አጠር ያለ ዘገባ ይዟል። ከሶስት ሳምንታት ረፍት በኋላ ወደ አዲስ አበባ የመጡት የሁለቱ የደቡብ ሱዳን ወገኖች ተደራዳሪዎች ዛሬ ውይይታቸውን በይፋ ጀምረዋል። በነገው ዕለት ደግሞ ፊት ለፊት እንደሚገናኙ ይጠበቃል። ከስር የተፈቱት የቀድሞ ከፍተኛ ባለስልጣናት ግን አሁንም ተሳታፊዎች አይደሉም። የተቃዋሚዎቹ ተደራዳሪዎች ቃል አቀባይ ሁሴን ማርኞት ለቪኦኤ ሲናገሩ ይህንኑ አረጋግጠዋል። በእኛ በኩል ግን የእነሱን መሳተፍ አንቃወምም ብለዋል። ውይይቱ የሶስትዮሽ ሆኖ ቢሳተፉ በእኛ በኩል ችግር የለብንም በአጀንዳዎች ላይ ሀሳብ እየሰጡ ከውጭ ሆነው የሚሳተፉ ከሆነም ችግር የለብንም። ዋናው ነገር የሚሆነው መንግስትና ኢጋድ የሚሉት ነው። ከእስር የተፈቱት የቀድሞ ባለሥልጣናት በድርድሩ መሳተፋቸውን እንደማይደግፍ የደቡብ ሱዳን መንግሥት በተደጋጋሚ አስታውቋል። ታሳሪዎቹ እንዲፈቱና ውይይቱንም እንዲቀላቀሉ ሲወተውቱ የቆዩት ተቃዋሚዎቹ ናቸው። ቃል አቀባዩ ሁሴን ማርኞትም በእነዚህ ባለሥልጣናት በእስር መቆየትና በሌሎች ውስብስብ ምክንያቶች ድርድሩ መጓተቱን ያምናሉ። ዛሬ ማምሻውን አዲስ አበባ የገቡት የአሜሪካ የውጭ ጉዳይ ሚኒስትር ጆን ኬሪም የሰላሙን ሂደት ወደፊት በመግፋት እንደሚያግዙ ተስፋ አድርገዋል። ቃል አቀባዩ ወደ ጁባም እንደሚሄዱና ከተቻለም ከመሪያችን ጋር እንደሚነጋገሩ ተስፋ እናደርጋለን። ይህ በያዙት ፕሮግራም ይወሰናል። እርሳቸው የሰላም ሂደቱን ወደፊት እንደሚያራምዱት ተስፋ እናደርጋለን። ከኢጋድ ጋር እንደሚሰሩና አስፈላጊውን ድጋፍ ሁሉ እንደሚያደርጉም። እንደዚሁ የኢጋድ አባል ሀገር የሆነችው የዩጋንዳ ወታደሮች በደቡብ ሱዳን መገኘት ከገለልተኝነቱ አንጻር ጥያቄ ያስነሳል ያሉት ቃል አቀባዩ፣ ወታደሮቿን ታስወጣ ዘንድ ጆን ኬሪ ግፊት እንዲያደርጉ እንፈልጋለን ሲሉም ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ጆን ኬሪ ወደ አካባቢው የመጡት የደቡብ ሱዳን የእርስ በርስ ግጭት ባልቆመበት የሰላም ሂደቱም የሚጨበጥ ውጤት ባላስገኘበት ወቅት ነው። አብረዋቸው ከሚጓዙት የአሜሪካ ባለስልጣናት መካከል አንዱም የደቡብ ሱዳን ልዩ ልኡክ ዶናልድ ቡዝ ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በኦሮሚያ ክልል በሚገኙ 11 የከፍተኛ የትምህርት ተቋማት መለስተኛ ሁለተኛ ደረጃ ትምህርት ቤቶች የተማሪዎች ሰልፍና ተቃውሞ መስፋፋቱን የአይን ምስክሮች ለአሜሪካ ድምፅ ገልጠዋል። ዛሬ በምዕራብ ሸዋ በአምቦ ከተማ በተቀሰቀሰ ተቃውሞ ቢያንስ ስድስት ሰዎች እንደሞቱና ሌሎች በርካታ እንደቆሰሉ ኦፌኮ ማለት የኦሮሞ ፌዴራሊስት ኮንግረስ ለዝግጅት ክፍላችን አስታውቋል። በከተማዋ አንድ ባንክ ጭምር ሦስት ሕንፃዎች መቃጠላቸውን የአሜሪካ ድምፅ ራዲዮ በስልክ ያነጋገራቸው የአይን እማኞች ገልጠዋል። በኦሮሚያ ክልል ስለሚካሄዱ ተቃውሞዎችም ሆነ ግጭቶች እስካሁን ከክልሉ መንግስትም ሆነ ከፌዴራሉ የተሰጠ መግለጫ የለም። በኦሮሚያ ክልል በሚገኙ 11 የከፍተኛ ተቋማትና መለስተኛ ሁለተኛ ደረጃ ትምህርት ቤቶች ተቃውሞ የሚካሄድ ሲሆን ተቃውሞ በሌሎችም የኦሮሚያ ከተሞች አዳማ፣ ጊምቢና ነቀምቴ እንዲሁም በሌሎች ከተሞች መስፋፋቱ ተገልጧል። የአዲስ አበባ ከተማን ማስፋፋት ከኦሮሚያ ክልል የመሬት ይዞታን ወደ ክልል አሰራት በሚያስገባ መልኩ መሆን የለበትም ብለው ተቃውሟቸውን ማሰማት እንደጀመሩ ለቪኦኤ የተናገሩ የክልሉ ነዋሪዎች አስታውቀዋል። የአሜሪካ ድምፅ ራዲዮ ከኦሮምኛ ዝግጅት ክፍላችን ጋር በቅንጅት ወደ ተለያዩ አካባቢዎች በመደወል የአይን ምስክሮችን ቃል ተቀብሏል። የአምቦ የግንቢና የአዳማ ከተሞች በክልልና ፌዴራል ጸጥታ ኃይሎች በጽኑ እየተጠበቁ መሆናቸውንም እማኞች ይናገራሉ። ቅድም ሲል እንዳልነው አድማጮች፣ በዚህ ጉዳይ ላይ የዕለቱ አብይ ርዕሳችን ሰፊ ዘገባ ይኖረዋል። የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ከኮንግረሱ በተሰጠው መመሪያ መሰረት ያለፈውን እንደ አውሮፓውያን የዘመን አቆጣጠር 2013 ዓ ም የአገሮች አመታዊ የሽብር ሁኔታዎች የተመለከተ ሪፖርት ዛሬ ይፋ አድርጓል። በዚሁም መሰረት ኤርትራን አስመልክቶ አገሪቱ ባለፈው ዓመት በማናቸውም ዋና በሚባሉ ዓለም አቀፍ የሽብር ተግባራት እንዳልተሳተፈች ገልጦ የኤርትራ መንግስትም በጸረ ሽብር ዘመቻው ተባባሪ ለመሆን ፍላጎት ማሳየቱ እንደተገለጸ አትቷል። በአስመራ በተባበሩት መንግስታትና በአፍሪካ ሕብረት ያሉ የኤርትራ ባለስልጣናት መግለጫዎችን በማውጣትና ለአሜሪካ ባለስልጣናትን በመናገር ለረዥም ጊዜ ከቆየው ከአካባቢው ሀገሮች የመገለል ሁኔታ መላቀቅ እንደሚሹ አስታውቀዋል ይላል ሪፖርቱ። ባለስልጣናቱ ከአንዳንድ የጎረቤት ከሳራ በታች ካሉ ሀገሮችና ከአረብ ባህረ ሰላጤ አገሮች ጋር ስለ አካባቢው መረጋጋት፣ ድንበር ዘለል ጥቃቶችን ለመከላከል ስለሚቻልበት መንገድም መወያየታቸውን ሪፖርቱ ያትታል። ኢትዮጵያን አስመልክቶ ደግሞ መንግስት የሶማሊያን አለመረጋጋት እንደ ዋነኛ የብሔራዊ ደህንነቱ ጉዳይ በመቁጠር ጽንፈኛ ሰርጎ ገቦችን ለመከላከል በሶማሊያ ድንበር ላይ ጦሯን አስፍራለች ሲል ገልጠዋል። የኢትዮጵያ ጦር ኃይሎች ከሶማሊያ መንግስት፣ የአፍሪካ ህብረት ተልዕኮ ከሆነው ከአሚሶም ጋር በመተባበርም ጸረ ሽብር ዘመቻውን ቀጥለዋል። በደቡብና ማዕከላዊ ሶማሊያ ግዛት ውስጥም የአልሻባብ ነውጠኞች በመዋጋት ቁልፍ ሚና መጫወታቸውን ሪፖርቱ አትቷል። የኢትዮጵያ መንግስት በአገር ውስጥ በአሸባሪነት ከፈረጃቸው የኦጋዴን ነጻ አውጪ ግንባር፣ የኦሮሞ አርነት ግንባርና ግንቦት ሰባት አሁንም ስጋት ያለበት መሆኑን ይገልጻል ሲል ሽብርተኝነትን አስመልክቶ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በየዓመቱ የሚቀርበው ሪፖርት ገልጧል። ሰፋ ያለውን የዚህ ሪፖርት በሌላ ዝግጅት እንመለስበታለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ነው። በመጨረሻም የምስራቅና ደቡባዊ አፍሪካ የንግድ ቀጣና ኮሜሳ አስመራ ውስጥ የንግድና የግብር አሰባሰብ ስልጠና መስጠቱ ታወቀ። ስልጠናውን ለሶስት ቀናት የሰጡት የኮሜሳ የንግድና ግብር ኃላፊ አቶ ዘረዝጊ ቀለታ ለቪኦኤ እንደገለጡት ስልጠናው የኤርትራ ባለሀብቶች ስለተከፈተላቸው እድልና እድሉንም እንዴት ሊጠቀሙበት እንደሚችሉ ያስገነዘበ ነበር። ዛሬ በተጠናቀቀው ስልጠና ከክፍሉ ዘርፍና ከመንግሥት የተወከሉ ሀምሳ ሰዎች እንደተሳተፉ እንዲሁም ውጤታማም እንደነበር አቶ ዘራዝጊ ገልጠዋል። ስልጠናው በኤርትራ ንግድና ኢንዱስትሪ ሚኒስቴር እንዲሁም በኮሜሳ መካከል የተዘጋጀ መሆኑም ታውቋል። አድማጮች ለሰዓት የዋለን ዜና በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበ በዓለም ዜናዎች የጀምረው መደበኛ ፕሮግራማችን በ22 እና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሠረት ቀዳሚው የዕለቱ አብይ ርስ ነው። ከዚያ በፊት ግን ቆየት ብለው በሁለተኛው አጋማሽ ማለት ነው ከሚቀርቡ ዝግጅቶች አንዱን እናስተዋውቅ። ድልድይ ነው ሙሉጌታ። መስህብ እንደ ማግኔት ሆኖ የሁሉን ሰው ሀሳብ አስታሞና አስታርቆ ከልዩነት ይልቅ የሚያቀራርበን ነገር ምንድን ነው ብሎ የሚያስብ ሰው ነበር ሙሉጌታ። አቶ አያሌው ከበደ ይባላሉ። ከዛሬው የኢትዮጵያውያን በአሜሪካ እንግዶች አንዱ ቀደም ብለው ያነሷቸውን በቅርቡ ከዚህ ዓለም በሞት የተለዩ ሰው መነሻ ያደረገው ውይይት አዘጋጆችም አንዱ ናቸው። ሁለተኛው አጋማሽ ጠብቋቸው፣ በአሁኑ ግን ወደ ቀዳሚው የዕለቱ አብይ ርዕስ በኦሮሚያ ክልል በሚገኙ 11 የከፍተኛ የትምህርት ተቋማት እና መለስተኛ ሁለተኛ ደረጃ ትምህርት ቤቶች የተማሪዎች ሰልፍ ተስፋፍቷል። የአዲስ አበባ ከተማ ማስፋፋትን ከኦሮሚያ ክልል የመሬት ይዞታን ወደ ክልል አሳራት በሚያስገባ መልኩ መሆን የለበትም ብለው ተቃውሞዎቸውን ማሰማት እንደጀመሩ ለአሜሪካ ድምፅ የተናገሩ የክልሉ ነዋሪዎች አስታውቀዋል። የአሜሪካ ድምፅ ራዲዮ ከኦሮምኛ ዝግጅት ክፍል ጋር በቅንጅት ወደ ተለያዩ አካባቢዎች በመደወል የአይን ምስክሮችን ቃል ተቀብሏል። ባልደረባችን ሄኖክ ሰማግዜር እነዚህን ድምፆች ይዞ ከአዲስ አበባ ዘጋቢያችን መለስካቸው አማሃ ጋር ተነጋግሯል። የአሜሪካ ድምጽ ሬዲዮ ዘጋቢዎች በቅንጅት በስልክ ወደ ተለያዩ የኦሮሚያ ክልል ከተሞችና የትምህርት ተቋማት በመደወል የምስክሮችን ቃል ተቀብለዋል። በአጠቃላይ በ11 አካባቢዎች ማለትም በድሬዳዋ፣ አምቦ፣ አዳማ፣ መቱ፣ አሮማያ፣ ጅማ፣ ወለጋ ዩኒቨርሲቲ የነቀምቲና የግንቢ ቅርንጫፎችን ጨምሮ ማለት ነው፣ መዳወላቦና ቡሌ ሆራ ከፍተኛ የትምህርት ተቋማት የተማሪዎች ተቃውሞ መነሳቱን የአይን ምስክሮች ለቪኦኤ አስታውቀዋል። መረጃዎቹን ለማጣራት የዝግጅት ክፍላችን በቅድሚያ ወደ አምቦ ነው የደወለው። ባልደረባችን መለስካቸው አመሃ በስልክ ከአምቦ አንድ ለደህንነታቸው በመስጋት ስማቸውን ያልጠቀሱ የከተማው ኗሪን አነጋግሯል። መለስካቸው በስልክ መስመር ላይ ይገኛል። እንደምናመሸ መለስካቸው፣ በቅድሚያ አምቦ የሚገኘውን ሁኔታ እንዴት ነበር የተረዳኸው? አምቦ ያለውን የነበረ ሁኔታ የተረዳሁት ከኦሮሞ ፌዴራሊስት ኮንግረስ ጽህፈት ቤት ነበር የተረዳሁት እና የአምቦውን ሁኔታ በተመለከተ ከተረዳ በኋላ አንድ ስማቸውን ቅድም እንዳልከው ለመግለጽ ፈቃደኛ ያለሆኑ ሰው አገኘሁኝ። አምቦ ውሎ ምን እንደሚመስል ጠይቄያቸው ነበረ። አዋሮ የሚባለው ትምህርት ቤት አዋሮ እድሜ ከስድስት እስከ ስምንት የሚሆኑ እድሜዎቹ የሚማሩት ልጆች ከዛ ወጡት። ሰላማዊ ሰልፍ ማለት እነሱ ብቻ ነው ትምህርት ቤት የተባለ የገቡት። ከዛ ወጡና ቀጥታ አስፋልት ይዞ አስተዳደር መጡ። አስተዳደር ሲመጡ ፖሊሶችን ተመለሱ ብሎ መለሱት። ለምን እመለሳለን ህዝባችን፣ ለምን ስማችን፣ ለምን ይነካል ህዝባችን፣ ለምን ይነካል፣ ንብረታችን ለምን ይነካል ይጠበቅ ብሎ ተናገሩት። በዛ ሲደባድቡት ድንጋይ ማውረወር ጀመሩት። በዛ የተነሳ ብጥብት ተነሳ። ህዝቡም ወጣ። ህዝብ ከእኛ ጋራ ለምን አትወጡም? ለምን አትጠይቁም? መብታችሁ ለምን አትጠይቁም ብሎ ተማሪዎች ህዝቡን ቀሰቀሰው። ቤት ውጡ እኛም መብታችን እንጠየቅ፣ መብታችን ለምን ይገፈፋል? ለምን ንብረታችን ይገፈፋል? የአዲስ አበባ ክልል ለኦሮሚያ የሚሆነው ለፌዴራል ይሁን ተብሎ ለምን ይገፈፋል ተብሎ ህዝቡ ተነሳ። ህዝቡ ስነሳ ጦርነት ከፈቱ። በቃ ማምጣት ሰው ማምጣት እንደፈለገ ማድረግ አደረጉ። ከዛ ከዛ በኋላ ነው በቃ ህዝብ መጨፋጨፍ የጀመሩት እና ሶስት ፎቅ ተቃጠለ። መኪና አላቅም የተቃጠላ፣ ይህንን ማለት አልችልም። ከዛ ሰው ሬሳ ይህንን ይህን አይል ሞተ ብዬ

አንድ ባንክን ጨምሮ ሶስት ህንጻዎች መቃጠላቸውን ነው ይሄ የአይን ምስክር ላንተም ለዝግጅት ክፍላችንም የገለጹት። መጀመሪያ ዘበኛ ነው ልጆቹን የገደለው አንድ የጡሌ ልጅ ወዴሳ የሚባለው አንድ የተማሪ ልጅ ገደሉት። ሌላም አንድ ተማሪ እንዲ ወዴሳ ነው ያሉ ገደሉት። በዛ የተነሳ ዘበኛው እዚያ፣ የፎቁ ዘበኛ፣ ባንክ ቤት የሚጠብቀው እሱ ነው የገደለ። በዛ የተነሳ ፎቁን አቃጠሉት። ሶስት ፎቆች ተቃጠሉት። መለስካቸው እኚህ ኒያ ኔ ምስክር ስታነጋግር ታዲያ የሞቱ ሰዎች ቁጥር እንግዲህ የኦሮሞ ፌዴራሊስት ኮንግረስ እንደገለጸው ስድስት ነው ብለዋል። እሳቸው የሟቾቹ ቁጥር ምን ያህል እንደሆነ ጠይቃቸው ከሆነ ነግረውሃል። ምን አሉ? ጠይቄያቸዋለሁ። እስኪ እሳቸው ባደበታች ካደበታቸው ስምንት ማለት ከሳቸው እንዴት አውቃለሁ እኔ ራሴ ነፍሴ ነው ያስቁጥ ያው ጥይት ነው የምትጠቀዘው መሻሽ ብቻ ኮ ነው ውሳሌ የሚገባማ፣ አይታወቅም የሰው ሬሳ ማን ያልተነሳም እንዲህ ሜዳ ላይ እኮ ነው ህዝብ፣ ወደ ጫካ ነው የሮተ የገዛ ልጄ እንኳን ያሉበትን አላውቅም። እኔ ራሴ ለራሴ ነው ህይወቴና ይዤ ወደ ጫካ የገባውም። መለስካቸው፣ ከአዲስ አበባ እንግዲህ ሁኔታውን እየተከታተልክ ነው ያመሸኸውና የኢትዮጵያ መንግስት ባለስልጣናት በፌዴራልም ሆነ የኦሮሚያ ክልል ባለስልጣናት የሰጡት መግለጫ አለ ወይ ወይም ደግሞ በኢትዮጵያ ቴሌቪዥን የቀረበ ዘገባ አለ? እስካሁን ድረስ ምንም አይነት መግለጫ ከመንግስትም ሆነ ወይም ከክልሉ መንግስት የቀረበ ነገር የለም። ምናልባት ነገር እንዲጠዋት ይህንን ለመረጋገጥ እንሞክራለን። መለስካቸው በጣም አመሰግናለሁ። መልካም ምሽት። አመሰግናለሁ። ግና የአሜሪካ ድምፅ ሬዲዮ በማስቀጠል ወደ ወለጋ ነው የደወለው። በነቀምቴ በሚገኘው የወለጋ ዩኒቨርሲቲ ተማሪዎች የአዲስ አበባ ከተማ መስፋፋት የኦሮሚያ ክልልን መሬት ወደ ፌዴራል በሚያዞር መልኩ መሆን የለበትም በማለት ተቃውሞ መውጣታቸውን የዓይን እማኞች ማኞች ለቪኦኤ ገልጸዋል። በጊምቢ ከተማ በሚገኘው የወለጋ ዩኒቨርሲቲ ቅርንጫፍ እና በአጠቃላይ ሁለተኛ ደረጃ የፕሪፓራቶሪ ተማሪዎች ተቃውሟቸው በአድማ በታይም ፖሊስ እንደተበተነ አንድ የከተማው ኗሪ ለቪዮኤ ገልጸዋል። ተማሪዎች በአብዛኛው ወደ የቤታቸው ተመልሰዋል። የዩኒቨርሲቲ ተማሪዎች አሁንም እንደተከበቡ ነው። ከግቢ እንዳይወጡ እየተከለከሉ ነው። ሌላም አንድ ሊፍቱ የሚባል ሁለተኛ ደረጃ አለ። እነሱ ጋም እስከ አሁን እስከ አስራ አንድ ሰዓት ድረስ ፖሊሶች ከበቡ እንዳይወጡ እያደረጓቸው ነው። አሁን ከተማ ውስጥ በፓትሮልም ሆነ በእግር በአብዛኛው በጣም ብዙ ፖሊሶች አሉ። ልጆች በሙሉ ወደ የቤታቸው ተመልሰዋል። ሱቆች ዝግ ናቸው። ባንኮች በሙሉ ዛሬ በሙሉ ቀኑን በሙሉ ተዘግተው ነው ያሉ። በአዳማ ዩኒቨርሲቲም ተማሪዎች ተቃውሞ ማሰማታቸውን ለደህንነቱ በመስጋት ስሙን ያልጠቀሰ ዩኒቨርሲቲው ተማሪ ለቪኦኤ እንዲህ ብሏል። ጥዋት የነበረው ተማሪዎቹ ትምህርት የምንማረው ፍሪደም ስናገኝ ነው ከዛ በኋላ ነው ክላስ የምንማረው ብሎት ወደ ክላስ የሚሄዱትን ተማሪዎች ተከለክሉ ፌዴራሎች በመሀል መጥቶ እነዚህን ተማሪዎች ሲደበድብ ተማሪዎቹ ወደ ውጭ ወጡ። በር ላይም ወደ ውጭ እንዳይወጡ ሲከለከሉ ነበር። ከዛ በአጥር ላይም በየትም ሾልኮ እየወጡ ሰለማዊ ሰልፍ መሀል ከተማ ላይ እያካሄዱ ነበር። ከዛ በኋላ ፌዴራል ሶስት መኪና የሚሆነ ፌዴራሎች መጡና ተማሪዎች በተነት ከዛ በኋላ ተማሪዎቹም እየተያዙ ነበር። እየተደበደቡም አሉ። እነዛ አሁን ገንደ ጋራ የሚባል ቀበሌ ውስጥ ህብረተሰቡ ወጥቶ ሲነግሩን ነበረው እኛ በሶስት በአራት የህል እያለ ነው እዚህ አካባቢ ፌዴራሎች እየመጡ ተማሪዎችን እየወሰዱ ስለሆነ እናንተም በማንጠቃቅ እንደምትሄዱ እያሉን ሲናገሩ ነበር። ህብረተሰቡም እኛ ወደ ስድስት ሰዓት ነበር ወደ ግቢ የገባ ነው። ከሰዓት በኋላም አይዲ እያዩ ተማሪዎችን እያሰሩ መሆኑንና ከቤት ቤት እያሉትን ተማሪዎች እየሰበሰቡ እና አይ ወደ እስር ቤት እየወሰዱ እንዳሉ ነው መረጃ ደረሰን። ወደ ውጭ እንዳይወጡ እየተከለከሉ ነው። ውስጥም ደግሞ ፌዴራል ፖሊስ አሁን በፌዴራል ፖሊስ የተሞላ ነው። ወደ አንሲ የሚባል አካባቢም ተማሪዎች የተያዙ ተማሪዎችም አሉ። እዛ አካባቢ ደግሞ በፌዴራል ተከቦ ነው ያሉት ተማሪዎች የአሜሪካ ድምጽ ሬዲዮ ወደ አምቦና ድሬዳዋ ዩኒቨርሲቲ አስተዳደር ያደረገው የስልክ ጥሪ የትምህርት ቤቶቹ ስልክ ባለመነሳቱ ምላሻቸውን ለማግኘት አልቻለም። የኦሮሚያ ክልል የፖሊስ ኮሚሽን የአስተዳደርና የጸጥታ ባለሥልጣናትን ለማግኘት በተደጋጋሚ ሞክረን መልሳቸውን ማግኘት አልቻለም። የዝግጅት ክፍላችን ምላሻቸውን ለመስማት ሁልጊዜም ማይክሮፎኑ ክፍት ነው። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማእግዘር ነኝ። አሁንም ወደ አዲስ አበባ እንመለስና ዛሬ ማምሻው ላይ አዲስ አበባ የገቡትን የዩናይትድ ስቴትሱን የውጭ ጉዳይ ሚኒስትር የጆን ኬሪን የአፍሪቃ ጉብኝት ወደሚመለከተው ዘገባ እንሻገር። ዘጋቢያችን እስክንድር ፍሬው ከአዲስ አበባ በስልኩ መስመር ይገኛል። እስክንድር፣ እንደምናመሻ እንደምናመሻ አሉላ እስክንድር የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ለስድስት ቀናት ለሚዘልቀውና በተለያዩ የአፍሪካ ሀገሮች ለሚያደርጉት የስራ ጉብኝት ዛሬ አዲስ አበባ ገብተዋል። ለመሆኑ የጉዟቸው አቢይ ዓላማ ምንድን ነው? ከአሜሪካ የውጭ ጉዳይ መስሪያ ቤት የወጣው እዚህ በሚገኘው የአሜሪካ ኤምባሲ አማካኝነት እየተሰራጨው መረጃ እንደሚያሳየው አሉላ ውጭ ጉዳይ ሚኒስትር ጆን ኬሪ በአህጉሪቱ የተለያዩ ሀገራት ጉብኝት የሚያደርጉት ከጸጥታና ከዲሞክራሲ ሂደቶች ጋር በተያያዘ ነው። መረጃው እንደሚለው ጆን ኬሪ ወደ አፍሪካ የመጡት ዲሞክራሲያዊ ሂደትን ለማበረታታት፣ ሰብአዊ መብት ይከበር ዘንድ መልእክት ለማስተጋባት፣ ሰላምና ጸጥታን የማስፈን ስራዎችን ለመደገፍ፣ ከሀገሪቱ የሲቪክ ማህበረሰብ እንዲሁም ከወጣት መሪዎች ጋር ለመገናኘት ነው እንግዲህ። የጉብኝቱ አላማዎች በዚህ ሊጠቃለሉ ይችላሉ። አሉላ እስክንድር፣ በርከት ያሉ ስራዎችን ለማከናወን ነው የአፍሪካ ጉዟቸውን የጀመሩት። እንደ ገለጽከው በተለይ በኢትዮጵያ የሚያደርጉትን የስራ ጉብኝት በተመለከተ መርሃ ግብራቸው ምን ይመስላል? መርሃ ግብራቸው የሚጀምረው በነገ ውለት ነው አሉላ። በከፍተኛ ባለስልጣናት ደረጃ የሚካሄደውን የአሜሪካና የአፍሪካ ህብረት የምክክር መድረክ በጋራ ይመራሉ። በነገ ውለት ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በሚያደርጉት ውይይት ደግሞ ሰላምና ዲሞክራሲን በአካባቢው ለማስፈን በሚደረጉ ጥረቶች ላይ ይነጋገራሉ። እንደዚሁም ዋነኛ በሆኑ የሁለትዮሽ ትብብር ጉዳዮች ላይ ይመክራሉ። ከእነዚህ ውይይቶች በኋላም ነገ ከሰዓት በኋላ ማለት ነው አሜሪካ በአፍሪካ ላይ በምትከተለው ፖሊሲ ላይ ያተኮረ ጋዜጣዊ መግለጫ እንደሚሰጡ ይጠበቃል። በአዲስ አበባ ቆይታቸው ላይ እናተኩርና የውጭ ጉዳይ ሚኒስትር ኬሪ ቀደም ብለህ እንደ ገለጽከው ከጠቅላይ ሚኒስትር ደሳለኝ ኃይለማርያም እንዲሁም ከኢትዮጵያ አቻቸው ዶክተር ቴዎድሮስ አድሃኖም ጋር በሚያደርጓቸው ንግግሮች የኢትዮጵያን የሰብአዊ መብት አያያዝ የሚተች ዓለም አቀፍ የሰብአዊ መብት ተሟጋቾች ባወጣቸው መግለጫዎች ሰሞኑን በፖሊስ የተያዙትን ስድስት የኢንተርኔት ድረገጽ አምደኞችና ሶስት ጋዜጠኞች የኢትዮጵያ ባለስልጣናት በአስቸኳይ እንዲለቁ ኬሪ ግፊት ያደርጉ ዘንድ ጠይቀዋል። ሌሎች የሰብአዊ መብትና ዲሞክራሲ ጉዳዮች ላይም ተጽዕኖ እንዲያደርጉ ጠይቀዋል። በተጨማሪም የውጭ ጉዳይ ሚኒስትር ቃል አቀባይ ጄን ሳኪ እነኚህ የታሰሩ ስድስት አምደኞችና ሶስቱ ጋዜጠኞች እንዲለቀቁ ጥሪ አድርገዋል። ምንድን ነው በተጨባጭ ያደርጋሉ ተብሎ የሚታሰበው? እነኚህ ግፊት እንዲያደርጉ የሚጠበቁ ጉዳዮች አስመልክቶ መርሃ ግብራቸውን አስመልክቶ የወጣው መግለጫ የሚያሳየው ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ከኢትዮጵያ ዋቻቸው ዶክተር ቴድሮስ አድሃኖም ጋር በሚያደርጉት ውይይት ውጭ ጉዳይ ሚኒስትሩ ሰላምና ዲሞክራሲን በአካባቢው ለማስፈን በሚደረጉ ጥረቶች ላይ ይነጋገራሉ ነው የሚለው። ዘርዘር ባለ ሁኔታ እየተብራራ የለም። አንተም እንዳልከው ግን የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጄንሳኪ ይሄንኑ ጉዳይ አንስተው ነበር። ጄንሳኪ ምንድን ያሉት? ውጭ ጉዳይ ሚኒስትር ጆን ኬሪ የመገናኛ ብዙሀን ነጻነትንና የመናገር ነጻነትን የመሳሰሉ የሰብአዊ መብት ጉዳዮችን ባገኙት አጋጣሚ ሁሉ አዘውትረው ያነሳሉ እና አሁንም በኢትዮጵያ በሚያደርጉት ጉብኝትም ጆን ኬሪ ይህንን ጉዳይ እንደሚያነሱት ተመሳሳይ ነገር እጠብቃለሁ ሲሉ ነው ቃል አቀባይዋ የተናገሩት። እና ከቃል አቀባይዋ አስተያየት በመነሳት መናገር የሚቻለው ጉዳዩ በውይይቱ ሊነሳ እንደሚችል ነው። በነገራችን ላይ አሉላ፣ አሜሪካና ኢትዮጵያ ሰብዓዊ መብትን በተመለከተ የሚነጋገሩበት መደበኛ የሆነ ውይይት ማዕቀፍ መኖሩን ሁለቱም መንግስታት በተለያዩ አጋጣሚዎች ገልጸዋል። ከዚህ ርዕስ ጋር የተያዙ የተለያዩ ጉዳዮችን በዚህ መደበኛ ማዕቀፍ እያነሱ እንደሚነጋገሩም አስረድተዋል በተለያዩ አጋጣሚዎች ርዕሶቹ ይፋ ሲደረጉ ባይታይም አሁን የገለጽከው ርዕስ ግን ወቅታዊ በመሆኑ ሊነሳ እንደሚችል ነው እንግዲህ ቃል አቀባያቸው ጠቆም ያደረጉት። መልካም እስክንድር፣ የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪን የአዲስ አበባና አጠቃላይ የሚያፍሪካ ጉብኝታቸውን በተመለከተ ሂደቱን ተከታትለህ መልሰን እንደምትዘግብልን ተስፋ እናደርጋለን። ለጊዜ አመሰግናለሁ። እግዜር ይስጥልኝ፣ አመሰግናለሁ አሉና። መልካም ምሽት። መልካም ምሽት። ተቃዋሚው የፖለቲካ ፓርቲ አንድነት ለዲሞክራሲና ለፍትህ የፊታችን እሁድ ሚያዚያ 26 ቀን ሊያካሄድ ላቀደው ሰላማዊ ሰልፍ እውቅና የተሰጠው ቢሆንም ፖሊስ የቅስቀሳ ስራይን እያደናቀፈ ነው ሲል ይከሳል። እዚህ ላይም ለዝርዝሩ መለስካቸው አመሃን ደግመን ልናመጣው ነው። የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው እንደሚናገሩት ለዚህ ሰላማዊ ሰልፍ በሀገሪቱ ህግ መሰረት እውቅና ከሚመለከተው የመንግስት አካል ለማግኘት ብዙ ድካም ጠይቋል። ከዚህ ቀደም ሲል በዚህ ወር መጀመሪያ ላይ ሰላማዊ ሰልፉን ለማድረግ ጥያቄ አቅርቦ የነበረ ቢሆንም የአዲስ አበባ ከተማ አስተዳደር የሰላማዊ ሰልፍና ስብሰባ ማሳወቂያ ክፍል ሰላማዊ ሰልፉን ለማድረግ የሰጠን ጊዜ ሆን ብሎ ቅስቀሳ ለማድረግ በቂ ጊዜ እንደማይኖር አድርጎ ስለነበረ እውቅናውን ፓርቲው ውድቅ ለማድረግ ተገዷል ብለዋል። ስለሆነም ይህን ሰላማዊ ሰልፍ በመጪው እሁድ ለማድረግ አቀደናል ሲሉ ያብራራሉ። የሰላማዊ ሰልፉ ዓላማን በተመለከተ የሚከተለውም ብለው ነበረ። የሰላማዊ ሰልፉ ዓላማ የአዲስ አበባ ከተማ አስተዳደር ወይም ኢህአዴግ መራሹ መንግስት የማስተዳደር ብቃት ማጣቱን እና ህዝቡ ለከፍተኛ እንግልት፣ የአገልግሎት ማጣት፣ እጅግ በከፋ የመልካም አስተዳደር ችግር ውስጥ መውደቅ፣ የመብራት የውሃ መሰረታዊ አገልግሎቶች መጥፋት፣ አሁን የቀጠለው የዜጎችን የማሰር ጉዳይ፣ የፍትህ ጉዳይ በአደገኛ ሁኔታ እየተባባሰ መሄድና ጋዜጠኞች እና ፖለቲከኞች አሁንም እየተለቀሙ መታሰራቸው መቀጠሉ በአጠቃላይ የኢህአደግ መንግስት በከፋ አምባገነናዊ ስርዓት ውስጥ እየቀጠለ በመሆኑ ህዝቡ ይህንን ተገንዝቦ በስፋት ወጥቶ እንዲቃወም የማድረግ ዓላማ ነው ያለን። የአዲስ አበባ ከተማ አስተዳደር በከንቲባ ጽህፈት ቤት የሰላማዊ ሰልፍና ስብሰባ ማሳወቂያ ክፍል ለዚህ ሰላማዊ ሰልፍ ትናንት በተሞላ ቅጽ እውቅናውን የሰጠ መሆኑን አቶ ሀብታሙ ማስረጃውን እያሳዩ ያረጋግጣሉ። ይሁንና ለዚህ ሰላማዊ ሰልፍ ቅስቀሳ ሲያደርጉ የነበሩትን የፓርቲ አባላት የአዲስ አበባ ፖሊስ እንቅፋት እየሆነባቸው ነው ሲሉም ያማርራሉ። የአዲስ አበባ ፖሊሶች መረጃ የለንም በሚል ሰላማዊ ሰልፉን ጥሪ የሚያደርጉትን ልጆች እየሰበሰቡ እያሰሩ ለሰዓታት እያጉላሉ ሲለቁ ነው የዋሉት። ይሄ ደግሞ የአዲስ አበባ ፖሊስ ኮሚሽን በገለልተኛነት በደረሰው መረጃ መሰረት የተፋጠነ የፍትህ አገልግሎት አግኝተን ፓርቲያችን ሰላማዊ ሰልፉን እንዲያደርግ ከማገዝ ይልቅ የፖለቲካ ኃይሎች ለማስተጓጎል የሚያደርጉትን የማደናቀፍ ስልት በተቀናጀ ሁኔታ እያገዘ ሰላማዊ ሰልፉን ለማደናቀፍ የጀመረውን እርምጃ የሚያሳይ ነው። አቶ ሀብታሙ እንደሚሉት ፖሊስ በቅስቀሳ ተግባራቸው ላይ እንቅፋት የማይፈጥር ከሆነ ህዝቡ ብሶቱን በአደባባይ በነቂ ሶቶ ለመግለጽ ዝግጁ ነው ይላሉ። በእኛ በኩል በሰነድ ጥያቄ ያቀረብ ነው አምስት መቶ ሺህ ሰው ሊወጣ ይችላል ብለን ገምተን ነው ለህዝቡ ጥሪ እያቀረብን ያለ ነው። የፓርቲው የህዝብ ግንኙነት እንዳስታወቁት በእለት ለዕለቱ ሰልፉ የሚደረገው በአዲስ አበባ ከተማ ብቻ ሳይሆን በደቡብ ብሔር ብሔረሰቦችና ህዝቦች ክልል በደራሺ አውራጃ በጊዶሌ ከተማ ጭምር ነው። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ታዲያ በነጻው ስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው የእናንተው አስተያየቶች ለሰዓቱ ጥቂቱን እንሰማለን። ሰላምታ ሰላምታ ያቀርባለሁ። ማክሰኞ እለት በስድስት ብሎገሮች እና በሶስት ጋዜጠኞች ላይ መንግስት ከሷቸው ወደ እስር ቤት እንደ ወሰዳቸው በምትገልጹበት ሰዓት አንዳንድ ነገሮች ብላቸዋል። ነገር ግን እነዚህ ሰዎች በጻፉት ጽሁፍ ነው የተ ወነጀሉት የሚል ነገር አለ። እርግጥ ከዛ ሊሆን ይችላል፣ ነገር ግን ምን ስለ ጻፉ ነው የሚለው ነገር ግን እስካሁን ድረስ ሲነሳ አልሰማም። ይሄ መንግስት ህዝብን ማነሳሳት፣ ለአመፅ ማነሳሳት ወንጀል ነው ብሏል። ምናልባት አነሳስተውስ ከሆነ ህዝብን ለአመፅ አነሳስተው ከሆነስ ይሄ መቼም ህጉ ትክክል ነው ወይ ትክክል አይደለም ማለት ይቻላል ግን ይሄ እንደ ወንጀል ይቆጠራል ብሎ ካለ ማንኛውም ሰው የፈለገውን ነገር ይጽፋል ማለት አይቻልም። ህግና ደንብና ስርዓት ስላለው ይሄ ህዝብን ማነሳሳት ለአመፅ ወንጀል ነው ካለ ወንጀል ነው ማለት ነው። ይህንን ካልሁ በኋላ በተለይ የአሜሪካ የውጭ ጉዳይ ሚኒስትር ኢትዮጵያ ስለሚጎበኙ ይህን ነገር ያነሳሉ እና በኢትዮጵያ መንግስት ላይ ጫና ያደርሳሉ የሚባለው ነገር ይሄ ሊፕ ሰርቪስ ካልሆነ በስተቀር ምንም የሚያመጣው ነገር ያለ አይመስለኝም። ሁሉም ሀገሮች ሉዓላዊነታቸውን ያስከብራሉ። በሀገራቸው ውስጥ የሚያደርጉትን ነገር ያለማንም ሀገር ጣልቃ ገብነት ማከናወን መብታቸው ነው። ኢትዮጵያም ከዛ ውጭ አይደለችም። ሰላምና ጤና ለእናንተ ይሁን። ሰይፉ ነው የሚደውለው፣ ከላስ ቬጋስ ነው። በትናንትና ዕለት በአንዳንድ በኦሮሚያ ትምህርት ቤቶች ላይ የተፈጠረውን ተቃውሞ በተመለከተ አንድ በስሜት ፈረስ ላይ የሚጋልብ ሰው ስታነጋግሩ ሰምቻለሁ። ልጁም ያለው ምንድን ነው? ከተቃውሟቸው አንዱ የአጼ ምንሊክ ሀውልት እንዲፈርስ ብሏል። በጣም የሚገርም ነው። አጼ ምንሊክ ከቀኝ ግዛት ነጻ ባያወጧቸው ኑሮ ኦሮሞ ኦሮሞ ሊሆን ይችል ነበርን? አማራ አማራ ሊሆን ይችል ነበርን? ሌላውስ ብሔረሰብ በያለበት ይቆይ ነበርን? ይህን መረዳት እንዴት ነው ያቃታቸው? በአንደኛው ክፍለ ዘመን አድማጮች አሁን ደግሞ በኢሜይል ከደረሱን አስተያየቶቻችሁ አንዱን እናስከትል። ውድ ቪኦኤ ብለው የጀመሩት ገለታ የአባታቸውን ስም ዲ ይሉና የሚከተለውን ጽፈዋል። የአማርኛ ዝግጅቶቻችሁን በየዕለቱ አደምጣለሁ። ብዙ ችግሮች ባሉባት ኢትዮጵያ ውስጥ ማን ምን እንደሆን ለማወቅ እንኳ ቢሆን ማዳመጤ ጥቅም እንዳለው ግን እዘባለሁ ይሉና አንዳንድ አስተያየት ሰጪዎች ውሃን በዛም የማይቋጥሩ ወይም ትክክል ያልሆኑ ያሏቸውን አስተያየቶች ሲሰጡ እየሰሙ እንደሚያዝኑ ይናገራሉ። ኦሮሚያ ውስጥ እየተስተዋለ ያለውን የተማሪዎች ተቃውሞ አስታከውም እርሳቸው የሚገርም ያሉትን አስተያየት በሰጡ አንድ አድማጭ ሀሳብ ማፈራቸውን ገልጠው እኒህ ሰው ምንና ስለምን እንደሚናገሩ እንኳ ጨርሶውኑ የማያውቁ ስለመሆናቸው እንደሚጠራጠሩ አመልክተዋል። ገለታ ዲ አስተያየታቸውን ይቀጥሉናም እንዲህ ይላሉ። ለእርሳቸው ኢትዮጵያ ማለት አማርኛ ብቻ ተናጋሪና ኦሮምኛን ተጨማሪ ብሔራዊ ቋንቋ ቢሆን በእርሳቸው ቡድን ላይ ተማሪ ሸክም የመጫን ያህል አድርገው ይቆጥሩታል። ኢትዮጵያ እኮ የምትታወቀው በሌሎች ሰማንያ እና ከዚያም በላይ ቋንቋዎች ጭምር እንጂ በአማርኛ ብቻ አይደለም። በአንድ አገር ዜጎች ላይ ይህ የሚጭነው ሸክም ይኑር አይኑር ሊያውቁም ይገባቸዋል። እናመሰግናለን። አንዲት ማሳሰቢያ እናስከትል ልክን አዲሱ አንዳንድ አድማጮቻችን ቀደም ያሉትም አንዳንዶቹ አስተያየታቸው በሚቀርብበት ለሬዲዮ በሚስማማ መልኩ በአያጥር ኖሮ እነሱንም ይመለከታል። በምታቀርቧቸው አስተያየቶች ላይ ኃይለ ቃላትን በመጠቀም አንዳንዴም በሀሳብ የማትስማሙትን ግለሰብ ወይም ቡድን ዘለፋ ጭምር በታከለበት አነጋገር የምታቀርቡት ትችት ተገቢ ባለመሆኑ በሬዲዮ ጣቢያችን የማይስተናገድ መሆኑን ድጋሚ ማስታወስ እንወዳለን። ትክክል ነው። ትችቶቻችሁ በተቻለ መጠን በጭብጥ ላይ ያተኮሩና መሰረት ያላቸው ቢሆኑ ትርጉም ይኖሯቸዋል ብለን እናምናለን። ነው አለም ማለት ትክክል። አዲሱ አድማጮቻችን እናመስግን ለተሳትፏቸው ሁላችሁም። ወደፊት በሚያስፈልጉ ርዕሶች በምትፈልጓቸው ጉዳዮች ደውሉልን፣ አስተያየት ስጡ፣ እናስተናግዳለን። በድጋሚ እናመሰግናለን። አድማጮቻችን የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ከስቱዲዮ 14 የሚያስተላልፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን። አሁን ሁለተኛው አጋማሽ ስርጭትን ነው የምንጀምረው። ርሰውሬዎቹን ለማሰማት ጊዜ አልተገኘም። ለሙዚቃውም ወደኋላ ሰዓት ይዘናል። ቀዳሚው ታዲያ በዚህ ክፍል ኢትዮጵያውያን በአሜሪካ ባለ ቤት ሲኖር የሚጠየቀውን ጥያቄ ላቀርብ ነው። የዛሬው ርዕስ ምንድን ነው ብዬ ብጠየቅ፣ አሉላ አንድ ጊዜ በዚህ ጣቢያችን እንዲያውም በቅርብ ነው አንድ ውይይት ተስተናግዶ ነበር። በጥያቄ መልክ የቀረበ ውይይት ነው። ርዕሱ ኢትዮጵያውያንን በሚያወዛግቡ የታሪክ ጭብጦች ላይ ተወያይቶ እንደምን ከመግባባት ላይ መድረስ ይቻላል የሚል ነው። የውይይቱ አዘጋጅና አቅራቢ ትዝታ ብላቸው የተለያዩ ምሁራንን ጋብዛ አወያይታለች። በኋላ አድማጮች እንደውም በአድማጮች የአስተያየት ተሳትፈውበታል በዚህ ርዕስ ላይ እና፣ ይሄ ለምን ተነሳ ተብዬ ልጠየቅ እችላለሁ። ምናልባት እዚህ ላይ ጥያቄው የኔ የሚሆንና አዲሱ ለመሆኑ እንዴት ይሆን ግንኙነቱ? ስለ ሙሉጌታ ኃይሉ ለማውራት ፈልጌ ነው። ሙሉጌታ ኃይሉ ከሞተ ሁለተኛ ዓመቱን ይዟል። ወዳጅና ጓደኞቹ ሰሞኑን ሁለተኛ ዓመቱን በውይይት ፕሮግራም ሊያስቡ ነው። ውይይት እንደምታውቀው ለሞት ዓመት መታሰቢያ ሆኖ ብዙ አይታይም። ለሙታ ዓመት እንደምናውቀው ጠበል ጠዲቅ ወይንም ቤተክርስቲያን ሄዶ ጸሎት፣ ለእኔ ብጤ መመጽወት የመሳሰለ ነው። ሙሉጌታ እንዲታወስ የሚፈልገው ጓደኞቹ የሚያመኑበት እሱ ያመነበትን አይነት ውይይት። ያ ውይይት ደግሞ ሀገርን የሚመለከት ወገንን፣ የሚመለከት ውይይቱ ደግሞ በሰከነ በሰለጠነ በመከባበር የሚካሄድ ውይይት ነው እና በዚህ ዝግጅት ላይ ሁኔታውን የሚከታተሉና በውይይት የሚሳተፉ እንግዶች የተጋበዙበት ፕሮግራም አለ። በሚቀጥለው ሳምንት ስለዚህን ካዘጋጁት ሁለት ሰዎች ጋራ ዶክተር ፍጹም አቻሜል አለሙ የሕግ ባለሙያ ናቸው። አቶ አያሌው ከበደም እንደዚሁ ከዝግጅቱ አቅራቢዎች አንዱ ናቸው እና እነሱን ጋብዣለሁ። በአቶ ፍጹም እንጀምር። እስቲ በቀላሉ ከሰው የሚግባባ ነው ሙልጌታ ማን እንደሆኑ አቶ ሙልጌታንም የሚያስተዋውቁን ይመስለኛል። በደንብ እዚህ ሀገር የኖረ ሰው ነው። መልካም የውይይት ፕሮግራሙን ካዘጋጁት መካከል አንዱ የህግ ባለሙያውን ዶክተር ፍጹም አቻሜላ አለሙ ናቸው። በቀላሉ ከሰው የመቀላቀል ችሎታ ካለው ሙሉጌታ ጋር እኔም በቀላሉ ነው የተወዳጀሁት ይላሉ። ሁልጊዜ አስታራቂ፣ የተለያዩ ሀሳቦችን ሰብሳቢ፣ የሁሉንም አስተያየት የሚያዳምጥ በጣም ትሁት ሰውና በእንግሊዝኛው ሀምብል የሆነ ሰው ነበረ። የስጋ ዘመዴ አብሮ አደጌና ወዳጄ ወይም ወንድም የሆነው ግን ከዚያ ውጪ በፖለቲካ ሕይወታችን የመረጥነው ጎዳና ለየቅል ነበር። ያ ታዲያ ከሙልጌታ የሁሉ ወዳጅነት ባህሪ አላለያየንም እና ይላሉ አቶ አያሌው ከበደ እና ከብዙ ዓመታት በኋላ ስንገናኝ የቆምንበት ጋር ነው የጀመር ነው። የሙልጌታ ትልቁ ስጦታ ትንሽ ትንቅ ሳይል ሰውን ሀሳብ የማዳመጥ ሰውን ያለማንጓጠጥ በአንክሮ አዳምጦ በሰለጠነ መንገድ መልስ በመስጠት ይታወቃል። ከዛ ውጪ ድልድይ በመሆን ይታወቅ። ድልድይ ነው ሙሉጌታ ጌታ። ብዙዎቻችንን ያገናኘ ማዕከል ሆኖ እንደ መስህብ፣ እንደ ማግኔት ሆኖ የሁሉን ሰው ሀሳብ አስታሞና አስታርቆ ከልዩነት ይልቅ የሚያቀራርበን ነገር ምንድን ነው ብሎ የሚያስብ ሰው ነበር ሙሉጌታ። ታዲያ ሙሉጌታን እንዴት እናስታውሰው ያሉ ወዳጆቹ በጸሎት ብቻም አይሁን ጸበል ጸዲቅ በማውጣትም አይሁን ብለው እርሱ በሚወደው መልኩ ማስታወስ ፈለጉ በውይይት ሙሉጌታ መነጋገር መወያየት በተለይም ስለ ሀገር መከራከር ይወዳል ግን በሰለጠነ መንገድ እና ያን ማድረግ ከጀመሩ እንሆ ሁለተኛ ዓመቱን የፊታችን ቅዳሜ ሳምንት እዚሁ ዋሽንግተን ዲሲ አካባቢ በሚገኘው በቨርጂኒያ ሸራተን ሆቴል ያካሂዳሉ ሙሉጌታ እንዴት እናስታውሰው ብለን ወዳጆቹ ከጓደኞቹ ጋር ተወያየን እና ከወጣትነቱ ጀምሮ ለሰላሳ ምናምን አመታት የታገለለት የኢትዮጵያ ሰብአዊ መብት ኢትዮጵያ ውስጥ ጭቆና እንዲቀር ሲታገል ነው የቆየው። እሱ የታገለለት አላማም እስካሁን አልተሳካም። በህዝብ የተመረጠ መንግስት የለም፣ ሰብአዊ መብቶች አይከበሩም። ስለዚህ ያን በማሰብ የእሱንም ስብዕና በማሰብ ሙሉ ፎሩም የሚባል መስርተን የተለያዩ ሀሳብ ያላቸው ሰዎች ሀሳባቸውን እንዲያካፍሉ በሚል ተነስተን ነው አሁን ይህን ሁለተኛውንም አመት ያሰብነው። እዚህ ስብስብ ውስጥ የሚሳተፉት በጣም የተለያየና የተራራቀ አስተያየትና አስተሳሰብ ያላቸው ሰዎች ናቸው። ማለትም በፖለቲካው ረገድ ለምን ሙሉጌታ የነዚህ ሁሉ ወዳጅ ነበራ። የቀብሩን ስነስርዓት የተመለከተ በዚህ አባባል መቶ በመቶ ይስማማል የሚል እምነት አለኝ። አቶ አያሌው እዚህ ላይ ማዕከላዊ የሆነ እውነት ምንድን ነው የሀሳብ ልዩነት ያላቸው ሰዎች ሲቪል በሆነ መንገድ በሰለጠነ መንገድ ሀሳባቸውን የሚገልጹበት መድረክ የለም። አንዱ ሌላውን የጎሪጥ የሚያይበት ሌላውን የሚለቅፍበት፣ የሚያዋርድበት፣ የሚሳለቅበት እንደዛ አይነት ባህል ነው ያሳለፍ ነው። ባለፉት አርባ ዓመታት ያለመታደል ሆኖ እልፋ አላደረገንም እንዲህ አይነቱ አካሄድ እና እንደው በተገራ እንደበት የሚነጋገሩበት መንገድ መፈጠር አለበት እና ይሄንን መድረክ ብናመቻች ለዚህ ዓላማ ሲታገል ህይወቱን በሙሉ ለሰጠው ለወንድማችን ጥሩ መታሰቢያ ይሆናል። እሱን የምንዘክርበት መንገድ ይሄ ነው፣ ከዚህ የተሻለ መንገድ የለም በሚል ይህንን ማዕከላዊ ነጥብ አድርገን ነው ዝግጅት የጀመርነው እና እንዳለፈው ዓመት ሁሉ ዘንድሮም ሙሉጌታን የሚዘከር የውይይት ፕሮግራም ተዘጋጅቷል። ዘንድሮ ግን አንድ የተወሰነ ርዕስ ተመርጧል። ለርዕሱ ደግሞ ባለሙያዎች ተሰናድተዋል ይላሉ አቶ አያሌው። ርዕሱ ስለ መብት ነው። የግለሰብና የቡድን መብት ትናንት ዛሬና ነገ በሚል ነው የምንወያየው። ተናጋሪዎች አሉን። ፕሮፌሰር አለማንተ ገብረስላሴ፣ ሁለተኛ ፕሮፌሰር መረራ ጉዲና፣ ሶስተኛ ደግሞ ዶክተር ከብር አሰፋ ናቸው። ሁለቱ የሕግ ባለሙያዎች ናቸው፣ አንደኛው የፖለቲካ ሳይንስ ምሁር ናቸው። ሶስቱም ቢሆኑ በሀገራችን የመብት ጉዳዮች ላይ በተለያየ መልክ አስተዋጽኦ ሲያደርጉ የቆዩ ናቸው። አዲስ የውይይት ስርዓት የምናስለምድበት መድረክ ይሆናል ብለን ነው የምናስበው። የሙልጌታ ቤተሰብ የስጋ ዘመዶች በዚህ ዓላማ ይስማማሉ በፕሮግራሙ ላይስ ይገኛሉ። ዶክተር አምናም ነበሩ። በጣም ነው ደስ ያላቸው። በዚህም ዓመት ይመጣሉ። እኛም እናደርገውን ይደግፋሉ፣ ይሳተፋሉ። አቶ ፍጹም አቻምየለህን እንዲሁም አቶ አያሌው ከበደን በጣም አመሰግናለሁ። አሉላ ይሄ እንደው የሬዲዮ መጽሔት አይነት ቅንብር ነው። ለዛ አለው እንመለስበታለን። ሙልጌታ የተወለደ የተማረ ምንም አልተናገርንም። ያን በመጠኑ እንናገርለል። ልክ ነው። ይሄ የኢትዮጵያውያን ገጠመኝነቱ በአሜሪካ ያሉ ኢትዮጵያውያን ታሪክ ብቻ ሳይሆን እንዳልከው ትምህርትነቱ ቤትም ላለ ኢትዮጵያዊ የሚረዳ ነው። በተለይ በሚያወዛገቡ በሚያነጋግሩ ተግባብቱ ጭብጦች ላይ ተግባብቱ መስማማት የግድ ላይኖር ይችላል። ግን አለፍ ብሎ ሳይኬድ ማለት ነው። እንመለስበታለን። አዲሱ አድማጮች የምትከታተሉት በ2ና በ25 ሜትር ባንዶች የቴሌ ምልክት እያየ ነው። ፈጠን ብዬ ላንብብ ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ተከታዩ ቅንብር ዲሞክራሲ በተግባር ኔልሰን ማንዴላ ለሀገራቸው ደቡብ አፍሪካ ያበረከቱት ታላቅ ቅርስ በዘር የተከፈለውን ሕዝብ ይቅርባይነትና እርቀ ሰላምን ማስተማራቸው ነው ሲሉ ይንደረደራል ዲሞክራሲ በተግባር በመግቢያው። እውን ታዲያ ዛሬ በዚያች ሀገር የዘር መድሎ ስርዓቱ ከፈረሰ ከ20 ዓመታት በኋላ በሕዝቡ መካከል እርቀ ሰላም ወርዶ ይሆን? የአሜሪካ ድምፁ ክሪስ ሲምኪንስ ጥያቄ ነው። ጋዜጠኛ እዚህ በዩናይት ስቴትስ ዘሮች በአንድነት ተስማምተው እንዲኖሩ የተደረገውን ከፍተኛ ጥረት አስመልክቶም ዘግበዋል። ባለፈው ዓመትም ከደቡብ አፍሪካ ሪፖርቶችን አጠናቅሯል። ሲምከንስ እንደ አንድ ጋዜጠኛ በዚህ ርዕስ ላይ የሰጠውን አስተያየትና ሀሳብ ከማህደሩ አጋርቶናል እናካፍላችሁ ይላል ሰለሞን ክፍሌ ለዲሞክራሲ በተግባር ዝግጅቱ እንዲህ አሰናድቶታል። ስለ ዘር መድሎ ለመጀመሪያ ጊዜ ግንዛቤ ያገኘሁት እንደ አውሮፓውያን ዘመን አቆጣጠር በ97 ዓ ም እዚህ በዩናይትድ ስቴትስ የሰሜን ካሮላይና ስቴት በትምህርት ቤቶቿ ውስጥ ልዩነቱን በይፋ ሥራ ላይ በዋለችበት ጊዜ ነበር ሲል ይጀምራል ጋዜጠኛ ክሪስ ሲምክንስ ሴግሪጌሽን ወይም ሰዎችን በዘር የለዩ ማግለል ትክክለኛ ትርጉሙን በደንብ ያገኘሁትም ይላል ሲምክንስ የአንደኛ ክፍል መምህሬ እኔን ጨምሮ ጥቁሮችን በክፍሉ ውስጥ ወደ አንደኛው በኩል ነጮቹን ተማሪዎች ደግሞ ወደ ሌላው ጎን ማስቀመጥ እንዳለባት ባስረዳችኝ ጊዜ ነው ይህን የሰማችን እናቴ በመምህርቷ ተግባር ክፉኛ ተቆጣች። መናደድ ብቻም ሳይሆን አሰራሩ እንዲለወጥ ትምህርት ቤቱን አጥብቃ ጠየቀች። በማግስቱ ችግሩ ተፈታና በሕይወቴ ለመጀመሪያ ጊዜ ከነጭ ተማሪ ጎን መቀመጥ ቻልኩኝ ሲልም ጋዜጠኛ ክሪስ ሲምክንስ ወደ ኋላ 44 ዓመታት ተመልሶ ተሞክሮውን አካፍሏል። ጋዜጠኛው ጉዳዩን ወደ ደቡብ አፍሪካ ይወስድና ደግሞ እንዲህ ይላል። ሰሜን ካሮላይና ክፍለ ግዛት ያ ከሆነ ጥቂት ዓመታት በኋላ እኔኑ በቀለም የሚመስሉ ጥቁር የደቡብ አፍሪካ ሕፃናት አድሎ ይደረግበታል ያሉትን የትምህርት ሥርዓት ተቃውሞ በመውጣታቸው በፖሊሶች ጥይት ተቆሉ፣ ብዙዎች ሞቱ። እንደ አውሮፓውያን ዘመን አቆጣጠር በ1993 ዓ ም ኔልሰን ማንዴላን ለማየት ዕድል አገኘሁ ይላል ሲምክንስ። ትረካውን በመቀጠል አሁን ዘረኛውን የደቡብ አፍሪካ መንግሥት በመታገላቸው ለ27 ዓመታት በእስር የቆዩትንና ሥርዓቱን በድል ገርስሰው የወጡትን እኛን ታላቅ ጀግና ዋሽንግተንን በጎበኙበት ወቅት አገኘኋቸው። በወቅቱም ያቀረብኩላቸው ጥያቄ አለ ሲምክንስ። የደቡብ አፍሪካ መንግሥት በ1994 ዓ ም ይደረጋል ባለው ሀገሪቱ ለመጀመሪያ ጊዜ በምታካሄደው ምርጫ ሁሉም ዜጎች ይሳተፋሉ ብሏል። የእርሱ አስተያየት በዚህ ላይ ምንድን ነው የሚል ነበር። ማንዴላ ይመልሳሉ ያ በሀገራችን ለሰላም ሃይሎች ድል ነው። ምክንያቱም ከመጀመሪያው ጊዜ አንስቶ ስንጠይቅ የነበረው ይህንኑ ነውና የቃለ ምልልስ በተካሄደ ከዘጠኝ 9 ወራት ባነሰ ጊዜ ውስጥ ሲል ቀጠለ። ጋዜጠኛ ክሪስ ሲምኪንስ ከቀሪው ዓለም ጋር ሆኜ ደቡብ አፍሪካ በአንዲት ጀንበር በእውን ስትለወጥ አየሁ። በዚያን ዕለት በሕይወታቸው ለመጀመሪያ ጊዜ በነጻነት ለፈለጉት እጩ ተወዳዳሪ ድምፃቸውን ለመስጠት ቁጥራቸው እጅግ ብዙ ጥቁሮች ተሰልፈው ተመለከትኩኝ። ድምፃቸውንም በቂም በቀልና በመከፋፈል ሳይሆን በፍቅርና በይቅር መባባል ለሚያምኑ ለእኛ ታላቅ ሰው ሲሰጡ ዓለም በሙሉ አየ አደነቀም፣ ሲል ጋዜጠኛው ትረካውን ይቀጥላል። ደቡብ አፍሪካን ለመጀመሪያ ጊዜ በጎበኝሁበት ወቅት አገሪቱ ከዘር ግንኙነት አንጻር ምን ያህል ርቀት እንደ ተጓዘች ለማወቅ ከፍተኛ ጉጉት አደረብኝ። የሚገርመው አገሪቱ ውስጥ እግሬ ገና ከማረፉ ነበር የዘር መድሎ ችግሩ የገጠመኝ። የአካባቢው ዜና አቅራቢ ጣቢያዎች አነስተኛ ቁጥር ያላቸው ነጭ ደቡብ አፍሪካውያን ለወጡት የተቃውሞ ሰልፍ የዜና ሽፋን እየሰጡ ነበር። ነጮች በመሆናቸው ልዩነት እየተደረገባቸው መሆኑንና በነጮች ላይ ያነጣጠረ የዘር ፍጅት ስጋት እንዳደረባቸው ነበር የሚናገሩት። ባለፉት አስር ዓመታት ጊዜ ውስጥ ሦስት ሺህ የሚሆኑ ነጮች መገደላቸውንም ያስረዳሉ። በደቡብ አፍሪካ ፖሊስ መግለጫ መሠረት ባለፈው ዓመት ብቻ በመላ ሀገሪቱ ዙሪያ አስራ ስድስት ሺህ ግድያዎች ተፈጽመዋል። ከዚያ በኋላ ጉዞውን ወደ ማዕድን ከተማዋ ማሪካና ማምራቱን ይገልጻል ሲምክንስ። የደቡብ አፍሪካ ፖሊስ ከሁለት ዓመታት በፊት 34 አድማ የመቱ ማዕድን ቆፋሪዎችን በጥይት የፈጀው በዚያች ከተማ ውስጥ እንደነበር ይታወሳል። ያን ዕለት በጁልየስ ማሌማ የሚመራው አዲሱ ነውጠኛ የፖለቲካ ፓርቲ ሕዝባዊ ስብሰባ ጠርቶ ነበር። ሚስተር ማንዴላና እርሳቸውን የተኩ መሪዎች የሚታየውን የምጣኔ ሀብት ልዩነት ለማስተካከል፣ የጥቁር ደቡብ አፍሪካውያኑን የኑሮ ሁኔታ ለማሻሻል አልቻሉም ብሎ ያምናል ጁልየስ ማሌማ። ይህን ቁጡ መልእክቱን ብዙ ወጣት ጥቁሮች ሲያስተጋቡትም ይስተዋላል አንደኛው የማሌማ ደጋፊ ወጣት በሰልፍ ወቅት ያለኝን ላካፍላችሁ ይላል ጋዜጠኛ ክሪስ ስምኪንስ የዚች ሀገር ምጣኔ ሀብት አሁንም አነስተኛ ቁጥር ባላቸው ነጮች እጅ መሆኑን እንዲያውቁና እንዲነቁ ነው ለጥቁሮች ጥሪ የምናቀርበው ወደ ኬፕ ታውን ከተማ በተጓዝኩበት ጊዜ ደግሞ የአርባ ዓመት ዕድሜ ያላቸውን ቶኒ ዊተከር የተባሉ ሰው አገኘሁ፣ ይላል ስምክንስ። ደቡብ አፍሪካውያን ከለርድ የሚሏቸው አይነት ናቸው። ትርጉሙ የነጭና ጥቁር ደም ያላቸው አይነት መሆኑ ነው። በውስጤ አሁንም የሚፈጽሙብን በደልና ከወንጀሉም ማምለጥ በመቻላቸው በጣም አዝናለሁ፣ ያበሳጭኛልም። አፓርታይድ የተቀበረው በወረቀት ላይ እንጂ በእውን የሚታይ ለውጥ የለም። የፍትህና እርቀ ሰላም ተቋም በቅርቡ ይፋ ያደረገው ጥናት ዛሬ ለደቡብ አፍሪካውያን ይበልጥ ጠቃሚ ሆኖ ያገኙት ከዘር ይልቅ የኑሮ ደረጃ መሆኑን ያሳያል። የጥናቱ ባለቤቶች በደረጃው ሰንጠረዥ በመጨረሻ ግርጌ ላይ ያሉት አብዛኞቹ ጥቁር ደቡብ አፍሪካውያን መሆናቸውን አመልክተዋል። በጣም አስደንጋጩ ሐቅ ደግሞ ይላል ጋዜጠኛው በቅርቡ የተካሄደ የሕዝብ ቆጠራም በአማካይ የነጩ ቤተሰብ ከጥቁር ደቡብ አፍሪካውያን ቤተሰብ ስድስት እጥፍ የሚበልጥ ገቢ እንዳለው ማረጋገጡ ነው። ሰለሞን፣ እናመሰግናለሁ። አድማጮች ፕሮግራማችን ለሚቀጥሉት አስራ አራት ደቂቃዎች ይካሄዳሉ፣ እስከ ምሽቱ አራት ሰዓት። የመጨረሻው የምሽቱ ፕሮግራማችን ሴቶችና ቤተሰብ ነው። ወባ የአገሮች የበረታ የማህበረሰብ ጤና እክል ሆኖ እንደቀጠለ ነው። በቤተሰቦች ላይ ያለው ጫና ደግሞ በቀጥታ በሚገለጥ ጉዳት የሚታይ ከባድ ችግር ነው። ኢትዮጵያ ወባን በመከላከልና በመቆጣጠር ሥራ ላይ ሰፊ ስኬት እንዳስመዘገበች እየተናገረች ነው። ባለፈው ሳምንት ውስጥ በዓለም አቀፍ ደረጃ ታስቦ በዋለው የወባ ቀን ላይም ይህንኑ ስኬቷን አጉልታ አሳይታለች። ሰሎሞን አባተ ከጤና ጥበቃ ሚኒስቴር ሀገር አቀፍ የወባ መርሃ ግብር አስተባባሪ ከወይዘሪት ህይወት ሰሎሞን ጋር ተወያይቶ ነበር። በጥቂቱ ቀንጨብ አድርገን በዛሬ የቤተሰብ ዝግጅት ላይ እናሰማችሁ። ጥቅለን ያለ ነገሩን ለመናገር ያው እንደ ሀገራችን ወባማ የምንለው ቦታ በቆዳ ስፋቱ ወደ ሰባ አምስት ከመቶ የሚሆነው ነው እና በዚህም አካባቢ የሚኖር ህዝብ ያው ለወባ ተጋላጭ ነው እንላለን። የህብረተሰብ ቁጥሩን እንዲሁ ለመገመት ያህል ስልሳ ከመቶ የሚሆነው እነዚህ ወባማ በሆኑ አካባቢዎች የሚኖር ህዝብ ነው። የወባ ሁኔታ አሁንም በምናይበት ጊዜ ባጠቃላይ ካለፉት አምስት ስድስት ዓመታት ወዲህ በከፍተኛ ሁኔታ የወባ ሁኔታ እየቀነሰ ነው። ያሉ በወባ የሚታመሙ የህብረተሰቡ ክፍል ቁጥሩ ቀንሷል። እንዲሁም ደግሞ በወባ ሳቢያ የሚሞተው ህዝብ ቁጥር ቀንሷል። እነዚህ ዋነኛ መገለጫዎች ሊሆኑ ስላሉ ወደ ስልሳ ሰባት ከመቶ የሚሆነው የወባ ህመም ቁጥር እንደ ቀነሰ ይታያል። በየሆስፒታል ተኝተው ከሚታከሙት ውስጥ በአርባ ስምንት ከመቶ እንደ ቀነሰ ሪፖርቶች ያሳያሉ። የቅርብ ጊዜ ደግሞ መረጃዎች እንደሚያሳዩም እድሜያቸው ከአምስት ዓመት በታች ከሆኑት ውስጥ ወደ ሰማንያ አንድ ከመቶ በወባ ህመም መታመማቸው እንደቀነሰ ሲያሳይ ለሞት ደግሞ ከሚደረጉት በሰባ ሶስት በመቶ መቀነሱ ይታወቃል። ወባ በተለይ ብዙ ጥፋት የሚያደርሰው እድሜያቸው ከአምስት አመት በታች በሆኑ ህጻናት ላይ እንደሆነ ይታወቃል እና በአጠቃላይ ይሄንን ሰማንያ አንድ ከመቶ መቀነሱን እና ሌሎቹንም ውጤቶች ያነጻጸሩት ከየትኛው አመት ጋር ነው? ይሄ ውጤት የሚያሳየው ለባለፉት አስር አመታት የነበረውን ኬስ እና የቅርብ አመት የምንለው ሁለት ሺ አስራ ሁለት አስራ ሶስት አመቶች ነው። ወይዘሪት ህይወት መቼም እንደነገሩኝ በጣም ብዙ ስኬት ተመዝግቧል ባለፉት አስር ዓመታት እንደዘረዘሩልኝ ከሆነ ማለት ነው። ይሄ ማለት ግን ወባ ጠፋ ማለት አይደለም። ኢትዮጵያ ውስጥ እስካሁንም ችግር ሆኖ ከሚታዩ የማህበራዊ ጤና ጉዳዮች አንዱ ነው። በዓለም አቀፍ ደረጃ የዓለም የጤና ድርጅት ባወጣው መሰረት በየአመቱ 27 ሚሊዮን ሰዎች እንደ አዲስ እያዛሉ፣ በወባ 627 ሺህ ሞቶች ይመዘገባሉ። በየአመቱ አሁን እየቀነሰ ነው በሚባልበት ሁኔታ እንኳን ማለት ነው ከዚህ ውስጥ ዘጠና ከመቶ የሚደርሰው እድሜያቸው ከአምስት ዓመት በታች በሆኑ ህጻናት ላይ ነው። በተለይ ደግሞ ከሰሃራ በስተደቡብ ባለው የአፍሪካ ክልል ነው። የኢትዮጵያ ገጽታ ይህንን አስመልክቶ ምን ይመስላል? ስንት ሰው ይያዛል በየአመቱ ስንት ይሞታል? የህጻናቱ ሁኔታ ቅድም ከመቶኛ ገልጸውልኝ ነበር። በቁጥር እነዚህ ነገሮች ሲመነዘሩ የሚታይ ስዕል አለ። ለማሳየት ያህል ከሁለት እስከ አራት ሚሊዮን ባለው ነው የሚመዘገቡት ሆኖም ግን የሞት ቁጥሩን በምናይበት ጊዜ በጣም አነስተኛ ቁጥር ያለው በሁለቱም እድሜያቸው ከአምስት ዓመት በታች እንዲሁም ደግሞ ሁሉንም የህብረተሰብ እድሜ በምናይበት ጊዜ ከስልሳ ፐርሰንት በላይ የሞት ሁኔታ እንደቀነሰ ያሳያል። መረጃዎች እንደሚያሳዩት ከአንድ ሺ በታች ነው። በጣም ዝቅተኛ ሰው በከፍተኛ ደረጃ ይሳተፋል። ንቃቱ እንዲያድግ እውቀቱ እንዲያድግ ይደረጋል ብለውኝ ነበረ። ተሳትፎ ምን ይመስላል? ስ በምን ይገለጻል የህብረተሰቡ ተሳትፎ እና እውቀቱ ሰውን ተሳስቶ በሚገለጸል አንድኛ አንኛ ያው የወባ ቁጥጥር ስራዎች ስንል እነዚህ የሚታገሉ አጉበሮች ድርጅቶች ተመሳሰሉ፣ በተጨማሪ የአካባቢ ቁጥጥር ስራ አለ። የአካባቢ ቁጥጥር ስራን ደግሞ በበላይነት የሚመራው ራሱ ህብረተሰቡ ነው። ህብረተሰቡ ለወባ ምቹ የሆኑ ስራዎችን በመለየት ይህም በማለሙና ይገዛል። የወባ አስተላላፊችን ላርባ ያለበትን ቦታ በመለየት ህብረተሰቡ ያንን የማጥፋት የማዳፈን የመንስ በማስፋፈት ስራ በስፋት ይሰራል። ይሄ አንዱ መገለጫ ነው። ሌላው የህዝብ አደረጃጀቶች አሉ። አሁን ይሄ አንድ ለአምስት የሚባለው በጤናም ላይ እንዲሁ ያለ ነው። ህብረተሰቡ በአንድ ለአምስት አደረጃጀት የወባ ህመም ምልክቶችን በግልጽ ይወያያል። እንዲሁም ደግሞ እነዚህ ምልክቶች የሚታዩበት የቤተሰብ አባል የህብረተሰብ ክፍል ካለ ቀድሞ ፈጥኖ ወደ ጤና ተቋማት የሚሄድ ምርመራና ህክምናን እንዲያገኝ የመማማር የመተጋገዝ ስርስበት ሁኔታ አለ። በዚህ ደረጃ የአመራር የሊደርሺፕ በየቤተሰቡ ሰርጿል የሚል እምነት አለት አለ ብዬ ነው ማምነው። ግን አሁን የምንለው ደግሞ ለወደፊትም ደግሞ ይበልጥ ተጠናክሮ መቀጠል እንዳለበት ነውና የምንለው ኢትዮጵያ ታሳካለች የሚሊኒየሙን የልማት ግቦች በዚህ ወባን በተለይ በመቆጣጠር በኩል የተቀመጠውን በተለይ እንዲህ ከወባ ጋር ይህ ዝምድና ያለ ሁለት ግቦች አሉ። ምክንያቱም እንደሚታወቀው በወባ ታቢያ ለሞት የሚዳረጉት አብዛኛው ዕድሜያቸው ከአምስት ዓመት የሆኑ ህጻናት ናቸው እና ያው የህፃናትን ሞት ከነሱ ስንል በአንድም በሌላም በኩል ወባ ላይ የሚደርሰውን ፍጽ ነው እየቀነስን ስንመጣ ያንን ግብ ለማሳካት ያው እንደ ጥሩ ስለመሆነው ማለት ነው። ወባ ቀነሰ ማለት ብዙም የታማ አደረግን ማለት ነው። እዚህም አንጻር በጣም በረታታ ውጤት ስላለ ብዙም ታሳካለች ይመስላል ነው። በሌላ በኩል ደግሞ ያው ተላላፊ የሆኑ በሽታዎችን ከማውረድ ከመቀነስ አንጻር ነው። በወባ ላይ ያለው በሁሉም እድሜ ክልል ላይ ያሉት ህብረተሰብ ክፍሎች በወባ ሳቢያ የሚደርሰው ከነ ሞት ቀንሷል። ከዚህ አንጻር የተቀመጠውን ክል ወይም ሸፈክሷል ማለት ይችላል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በደቡብ ሱዳን በተከሰተው ቀውስ ምክንያት በብዙ ሺህ የሚቆጠሩ ሰዎች እንዳለቁና አንድ ሚሊዮን የሚሆኑት ደግሞ እንደተፈናቀሉ የሚታወቅ ነው። ከቅርብ ጊዜያት ወዲህ ደግሞ በቤንቱና በቦር በተፈጸሙት ጥቃቶች ሲቪሎችና የታጠቁ ሰዎች ኢላማ መሆናቸው ሁኔታውን አባብሶታል። የፕሬዚደንት ሳልቫኪር መንግስት ተቃዋሚ ኃይሎች ከ14ና ከ15 ቀናት በፊት ቤንቱ የተባለችውን የዩኒቲ ክፍለ ሀገር መዲናን ወረው ከ200 በላይ የሚገመቱ ሴቶችና ህጻናት ያሉባቸው ሰዎች ተገደሉ። በትንሹ 400 የሚሆኑት ደግሞ ቆስለዋል። አብዛኞቹ ግድያዎች የተፈጸሙት በዘር ጥላቻ ምክንያት እንደሆነ ተዘግቧል። ደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ተልእኮ እንደሚለው ሰዎቹ በሆስፒታሎች መስጊዶችና፣ አብያተ ክርስቲያን በተጠለሉበት ወቅት በዘራቸው ምክንያት ተለይተው ነበር የተገደሉት። አንድ የአካባቢው ሬዲዮ፣ የተወሰነ ዘር ቡድኖች ቤንቱ ውስጥ መቆየት የለባቸውም የሚል ቅስቀሳ ያሰማ እንደነበር፣ የአንድ ዘር አባላት የሆኑት ወንዶች በሌላው ዘር ሴቶች ላይ የወሲብ ጥቃት እንዲፈጽሙ ይቀሰቅስ እንደነበር ተዘግቧል። በቤንቱ ጥቃት ከተፈጸመ በኋላ አንድ የታጠቀ ቡድን ለመበቀል ሲል በጆንግሌ ክፍለ ሀገር መዲና ቦር በሚገኘው የተባበሩት መንግስታት ድርጅት ተልእኮ ግቢ ላይ ጥቃት ከፍቶ ብዙ እዛው የተጠለሉ ተፈናቃዮችን ገደለ። ዩናይትድ ስቴትስ በቤንቱና በቦር የተፈጸሙትን ጥቃቶች አጥብቃ ታወግዛለች። የደቡብ ሱዳን መንግስትና የታጠቀው ተቃዋሚ ቡድን የግጭቱን አዙሪት አቁመው በሀገሪቱ ህግና ስርዓት እንዲመለስ ዩናይትድ ስቴትስ ጥሪ ታደርጋለች። ሁለቱም ወገኖች በደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ተልዕኮ ሲቪሎችን ከአደጋ የመጠበቅ ተግባሩን ማክበር አለባቸው። ሁለቱም ቡድኖች የሲቪሉን ህዝብ ሰብአዊ መብት ማክበር ይገባቸዋል። ሆን ብሎ ሲቪሎችን ወይም የተባበሩት መንግስታት ድርጅት ተልዕኮን ኢላማ ማድረጉ ፈጽሞ ተቀባይነት አይኖረውም። እንዲህ አይነቱን ተግባር የሚፈጽሙት ሰዎችም ተጠያቂ እንዲሆኑ ማድረግ ያስፈልጋል። ግጭቱ ለአራት ወራት ያህል በተካሄደበት ወቅት በህዝብ ላይ የተፈጸሙትን በደሎች ለመመርመር አንድ የአፍሪካ ህብረት ኮሚሽን ተቋቁሟል። በቅርቡ ደቡብ ሱዳን ሄዶ ስራውን ይጀምራል። በሌላ በኩል ደግሞ የምስራቅ አፍሪካ ሀገሮች የልማት በይነ መንግስታት ኢጋድ የቁጥጥርና የማጣራት ዘዴ በቤንቱና በቦር የተፈጸሙትን ጥቃቶች እየመረመረ ነው። የተገኘውን ውጤት በቅርቡ ለኢጋድ ልዩ ልዑክ ያቀርባል። የደቡብ ሱዳን መንግስትና ተቃዋሚው ኃይል ከመርማሪዎቹ ጋር እንዲተባበሩ ጥሪ እናደርጋለን። የምርመራውን ዘገባ ለማየትም እንጓጓለን ሲል የዕለቱ ርዕሰ አንቀጽ ትችቱን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

ሲል በዚህ ሁን ዝጋ ያገዝከው ነውናብ። ልክ ነው ጎሳዬ፣ እስከ ምሽቱ ማብቂያ ትግርኛው መጀመሪያ ድረስ ያደርሰናል። አዲሱ ትሰናበትን፣ መልካም ምሽት። ካብ ምሽት ዘናደሩ የትግርኛ ፕሮግራም ይቀጥላል፣ ከጎሳዬ ጋር እስከ ትግርኛ መጀመሪያ እንተዋቸዋለን። And <laughs> a